ሰላም፣ ጠነስጠነን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪ መሰናዶ ጀመረ። ያለኝን እንትን ለሰው ለወጣቶች ስፔሻሊ ስራ እንዲሰሩ እርዳታ ሳይሆን ተለዋጭ የሚለወጥ ነገር ያመጣል በሚል ሁኔታ ላይ ለማስቀመጥ ፈልጋለሁ የሚል ለራሴ የገባሁት ዊሽ ነው። የሰማችኋቸው ሰሞንኛ የመነጋገሪያ አጀንዳ የሆኑት ባለሀብቱ ቢጃይ ናይከር ናቸው። በእሳቸው አማካኝነት ስለሚሰናደው ውድድር በተመለከተ ዘገባ አለን። በሌላ በኩል የፕላስቲክ ተረፈ ምርቶችን ወደ ነዳጅ መቀየር የቻለች ወጣት ኤርትራዊትም እናስተዋውቃቸዋለን። ሌሎች መሰናዶዎችም አሉን። አይደንገረመው የምሽቱን መሰናዶ በመምራት ብርሃን ኃይሉ ደግሞ በድምፅና ምስል ምህንድስ ነው። ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የከፍተኛ ተቋም ትምህርቷን በኬሚካል ምህንድስና ትምህርት ዘርፍ ያጠናቀቀች ወጣት ሊዲያ ተክለ ሃይማኖት በተማረችበት የሙያ መስክ ማህበረሰብ አቀፍ ስራዎችን ለማስፋፋት እየጣረች የምትገኝ የፈጠራ ስራ ባለቤት ናት። በአስመራ ከተማ የምትኖረው ሊዲያ ተረፈ ምርቶችን በውሃ ኃይል ወደ አማራጭ ኃይል ለመቀየር የሚረዳ ፈጠራም ይፋ አድርጋለች። ይህ የፈጠራ ስራ የሀገር አቀፍ ሽልማት አሸናፊ እንድትሆንም አድርጓታል። ብርሃነ በረሃ ከወጣቷ ጋር ቆይታ አድርጓል። የከፍተኛ ተቋም ትምህርቷን በኬሚካል ኢንጂነሪንግ ያጠናቀቀችው ወጣት ሊዲያ ተክለ ሃይማኖት በተማረችበት የሙያ መስክ በመስራት ላይ የምትገኝ የፈጠራ ስራ ባለቤት ናት የፈጠራ ስራዋም የፕላስቲክ ውጋጆችንና ተረፈ ምርቶችን በውሃ ኃይል ወደ ነዳጅ ለመቀየር የሚረዳና ሰማኒያ ከመቶ ብቃት ያለው ግኝት እንደሆነ ሊዲያ ለአሜሪካ ድምፅ ተናግራለች። ብማይ ውዒ ጌርካ ብዙሕ ወጻኢታት ናይ መፋጠን ኢልካ ትእትወሉ ቀመማት የፈጠራ ስራዬ የፕላስቲክ ውጋጁን በከፍተኛ የውሃ ሙቀት በማሟላት ወደ ነዳጅ ኃይል ለመቀየር የሚያስችል ነው። ሂደቱን ለማፋጠን ምንም አይነት ኬሚካል ወይም ቅመም መጠቀም ሳይጠይቅ በአነስተኛ ወጪ ይከናወናል። በአለም ደረጃም በሃርቫርድ ዩኒቨርሲቲ በናሙና ደረጃ ከተሞከረው ፕሮጀክት በቀር በሌላ ሀገር ያልተሰራ አዲስ አይነት ቴክኖሎጂ ነው። ግኝቱ 80 በመቶ ምርት የመስጠት ብቃትም አለው። የደረቅ ቆሻሻ በአጠቃላይ የፕላስቲክ ተረፈ ምርት ደግሞ በተለይ በአካባቢ ላይ ከሚያስከትለው ብክለት አንጻር በዓለም አቀፍ ደረጃ አነጋጋሪና መፍትሄ ያላገኘ ጉዳይ መሆኑ ለፈጠራ ስራው እንዳነሳሳት ሊዲያ ታስረዳለች። በጉዳዩ ላይ ጥናት በማካሄድ ከብዙ ትጋት በኋላ ፕሮጀክቱን በንድፈ ሐሳብ ደረጃ እንደቀረጸችው የተናገረችው ሊዲያ እንደ ኤውሮጳውያኑ አቆጣጠር በ2022 በቶታል ስታርታፕ ኤርትራ ውድድር ላይ በፕሮጀክት ሐሳቧ ተካፍላ የገንዘብ ሽልማ 马春娜。<music> <music> እውቅና እንዳገኘች ታስታውሳለች። ባለፉት ስድስት ወራት የፈጠራ ሀሳቧን ወደ ተግባር ለመለወጥ ሙከራዎችን ስታደርግ እንደቆየች ገልጻ ለዚህም ውጋጅ ፌስታሎችን፣ የውሃ ፕላስቲኮችንና የመኪና ጎማዎችን እንደ ግብአት እንደተጠቀመች ትናገራለች። የማምረቻ መሳሪያዎችን ግን በሀገር ውስጥ ለማግኘት ስላልቻለች ያገለገሉ ብረታ ብረቶች ከሚሸጡበት ቦታ ገዝታ አስመስላ በማዘጋጀት ሙከራውን እንዳደረገች ሊዲያ ትገልጻለች። የጋዝ ማምለጥ ሊዲያን ያጋጠማት አንዱ ችግር ነበር። የተፈለገውን መጠን ነዳጅ አግኝታ ስራዋን በአሰበችው ደረጃ ለማድረስ ባትችልም በተገኘው መጠነኛ ነዳጅ ባደረገችው ሙከራ የፈጠራዋን እውነት ለማረጋገጥ እንደቻለች ሊዲያ ታብራራለች። የተወሰነ ቢሆንም ምርት ማግኘት መቻል አንድ ጥሩ ነገር ነው የተገኘው አስር ሚሊ ሊትር ቢሆንም ፈጠራው ተግባር ላይ መዋል እንደሚችልና ና የነዳጁን አቅም ለማወቅ አስችሎኛል ሙከራው በመሀል በመቋረጡ ተጨማሪ ውጤት ለማግኘት አልቻልኩም ለሙከራ ከተጠቀምኩት አምስት ኪሎግራም ፕላስቲክ ወደ አንድ ኪሎ የሚጠጋ ዝቃጭ ተገኝቷል ይህ ደግሞ ለከሰልና ለአስፋልት መስሪያ ይጠቅማል የፕላስቲክ ውጋጆችን ወደ ነዳጅ የመለወጥ ስራ አዲስ አይደለም ለው ሊዲያ ከዚህ በፊት ፕላስቲክ በማቃጠል ነዳጅ የማውጣት የተለያዩ ሙከራዎች እንደተካሄዱ ታመለክታለች። ውጤታቸው ግን አጥጋቢ ባለመሆኑ ብዙም እንዳልቀጠለ ጠቁማ እርሷ የተጠቀመችበት ቴክኖሎጂ በብዙ መልኩ የተሻለ እንደሆነ ታስረዳለች። ሓደ ማይና ንጥቀም ስ ኢንቫሮንመንታል ፍሬንድሊ ማለት እዩ ብዙሕ ካልእ ወፃኢታት ናይ በመጀመሪያ ውሃን የሚጠቀመው ከኬሚካል ነጻ የሆነና ከምህዳሩ ጋርም ተስማሚ ነው። ከፕላስቲኩ የሚወጡና በጤና ላይ ጉዳት የሚያደርሱ እንደ ሰልፈርና ሌሎች ከፍተኛ የብረት ይዘት ያላቸው ንጥረ ነገሮች ተለይተው እንዲቀሩ በማድረግ የግሪን ሃውስ ጋዝ ልቀትን ስለሚቀንስ የሚመረተው ነዳጅ ንጹህ ነው። ከፈሳሽ ነዳጅ በተጨማሪም ቡታ ጋዝና ከሰልም ይገኛል። ስለዚህ ጋዙ ተመልሶ ውሃውን ለማፍላት ይጠቅማል። የፈላ ውሃ ቀዝቅዞ ዳግም ጥቅም ላይ ሲውል ወደ 200 ዲግሪ ሴልሺየስ ሙቀት ደረጃ ስለሚኖረው ተመልሶ ለማፍላት ትንሽ ኃይል ብቻ ነው የሚያስፈልገው። በዚህም ፕሮጀክቱ የኃይል ፍጆታ ለማሟላት ይረዳዋል። በአጠቃላይ ብክነት የሌለውና ወጪውን በአጭሩ መልሶ ትርፋማ የሚያደርግ ግኝት ነው። የፈጠራ ስራዋ ከ17 የ2030 የምዕት ዓመቱ የልማት ግቦች አኳያ 11 የሚደርሱትን በማሳካት ረገድ ያለው ጠቀሜታ ሲታይ ፋይዳው ቀላል እንዳልሆነ ሊዲያ ታስገነዝባለች። ከእነርሱም ውስጥ በጤና ጥበቃ፣ በአየር ንብረት ለውጥ በብዝሃ ሕይወት ክብካቤ በአረንጓዴ ልማት ድርቅና ረሃብን በመቋቋም በታዳሽ ኤነርጂ አቅርቦትና በመሳሰሉት ተያያዥ ጉዳዮች ያለው በጎ ተጽዕኖ ተጠቃሽ ነው። በኤርትራ በየዓመቱ ከሚወጣው ወደ 79000 ቶን ደረቅ ቆሻሻ ውስጥ 11 በመቶ ወይም 8000 ቶኑ የፕላስቲክ ቆሻሻ ነው ትላለች ሊዲያ። ከዚህ አኳያ ፕሮጀክቱ ሙሉ በሙሉ በአገር ውስጥ ተግባራዊ ሲሆን የነዳጅ አቅርቦትን በአምስት እጥፍ በማሳደግ ለህብረተሰቡና ለአገር አጠቃላይ እድገት ትልቅ ጠቀሜታ እንደሚኖረው ሊዲያ አመልክታለች ዝገበር መጽናዕቲ ዓመታዊ ፍቃድ ብዝገበር ባደረግኩት ጥናት የነዳጅ አከፋፋዩ ቶታል ድርጅት በየአመቱ 1500 ቶን ነዳጅ ዘይት ወደ ኤርትራ ያስገባል። በኤርትራ ከሚጣለው 8 ሺ ቶን የፕላስቲክ ውጋጅ እስከ 7 ሺ ቶን ነዳጅ ማምረት ይቻላል። በዚህም የሀገሪቷ የነዳጅ ፍጆታ ከማሟላትና ለነዳጅ የሚወጣ የውጭ ምንዛሬን ከማስቀረት በተጨማሪም የነዳጅ ወጪንም ስለሚቀንስ የትራንስፖርትና የኤሌክትሪክ ዋጋ ይቀንሳል። በአጠቃላይ የፕላስቲክ ውጋጅ የሚያስከትለው ብክነት እንዲቀንስና የሀገሪቷ አመታዊ ጠቅላላ ገቢም እንዲያድግ ይረዳል። ለፈጠራው ስራዋ የሚያስፈልጉ ግብዓቶችን በቅርቡ አለማግኘትና የኤሌክትሪክ መቆራረጥ ሊዲያ ለተያያዘችው ጥረት ዋና ተግዳሮቶች ናቸው። ይሁንና በቀጣይ በተሻለ ቃና በሌላ ዲዛይን ሙከራዋን ለመቀጠል ከተለያዩ ባለሙያዎች ጋር በትብብር እየሰራች እንደሆነ ሊዲያ ጠቁማለች። በቅርቡም ተጨማሪ ሙከራ ለማካሄድ በጥረት ላይ እንደምትገኝ ነግራኛለች። ለአሜሪካ ድምፅ ራዲዮ ብርሃነ በርሀ አስመራ። የጋቢና ቪኤ መሰናዶ ይቀጥላል። ተጧጥፎ በቀጠለው የእስራኤል ሀማስ ጦርነት እስራኤል ድንበሯን በመዝጋቷ ፍልስጤማውያን የቀን ሰራተኞችን ማግኘት አልቻለችም። ይህንን ተግዳሮት ለማሟላት ታዲያ ከአፍሪካ ባለሙያዎችን መውሰድ ጀምራለች። በተለይም ደግሞ ከማላዊ ይለናል። ተከታዩ ዘገባ ወደዚያ ነው ምናልፈው ማላውያን በእስራኤል እርሻ ላይ እንዲሰሩ እድል በሚሰጠው የቅጥር ፕሮግራም መሰረት በርካታ ቁጥር ያላቸው ወጣቶች እንደዚህ ባሉ የምዝገባ ማዕከላት ተሰልፈው ይታያሉ። ሁሉም በእርሻ መርሃ ግብሩ ወደ እስራኤል የተወሰዱ ሌሎች 600 ማላውያንን ለመቀላቀል ተስፋ የሚያደርጉ ናቸው። የ23 ዓመቷ ሩት ካንቹጁሉ በማላዊ ሁለተኛ ትልቅ ከተማ በሆነችው ብላንቲሬ ነዋሪ ስትሆን ለዚህ አይነት የስራ እድል ዝግጁ መሆኗን ትገልጻለች። በህይወት ዘመን አንዴ የሚገኝ እድል ነው። ስለዚህ እንዲያመልጠኝ አልፈልግም። ምክንያቱም በአንዳንድ የሀገሪቱ ክፍል ጦርነት አለ። ከሐማስ ጋር የሚካሄደው ጦርነት በጥቅምት ወር መጀመሩን ተከትሎ የእስራኤል ተጠባባቂ ወታደሮች ለጦርነት በመጠራታቸው በእስራኤል የእርሻ ስራ ላይ የተፈጠረውን የጉልበት ስራ ክፍተት ለመሙላት የሰራተኛ ልውውጥ ስምምነት የፈረመችው ማላዊ ብቻ አይደለችም። ኬንያ በታህሳስ ወር 1500 የእርሻ ሰራተኞችን እንደምትልክ ያስታወቀች ሲሆን የእስራኤል ባለስልጣናት በኡጋንዳና በታንዛኒያም ምልመላ እያካሄዱ መሆኑን ገልጸዋል። በማላዊ እየተካሄደ ያለው የሰራተኛ ልውውጥ ፕሮግራም ግን ከትችት የጸዳ አይደለም። የማላዊ ሰብዓዊ መብት ተሟጋቾች ጥምረት የተሰኘው ድርጅት ለምሳሌ መንግስት ስምምነቱን በሚስጥር ማካሄዱን በመግለጽ ይከሳል። የድርጅቱ ምክትል ሊቀመንበር ሚካኤል ኪያሳ እስራኤል ከውጭ ሀገራት የምትሰበስባቸውን የእርሻ ሰራተኞች አያያዝ በተመለከተ መረጃ ሊኖረን ይገባል ይላሉ። ሰዎች በመረጃ ላይ የተመሰረተ ውሳኔ እንዲያደርጉ ስለ ደህንነት ሁኔታ፣ ስለ ክፍያ ጉዳዮችና የአገልግሎት ሁኔታዎች በዝርዝር ግልጽ መደረጋቸው አስፈላጊ ነው። የማላዊ ሰራተኛ ሚኒስትር በሚቀጥሉት አምስት ዓመታት ቢያንስ አምስት ሺህ ሰራተኞችን በእስራኤል እርሻዎች ላይ ለማሰማራት እቅድ እንዳለው ያስታወቀ ቢሆንም ቁጥሩ ግን እስከ አስራ አምስት ሺህ ሊደርስ እንደሚችል ተገምቷል። ወጣቶችና ማህበረሰብ የተሰኘው ሌላ የመብት ተሟጋች ተቋምም በተመሳሳይ የፕሮግራም ፖሊሲ መጠየቁን የድርጅቱ ስራ አስፈጻሚ ቻርልስ ካጆሎይካ ይገልጻሉ። በአሁኑ ሰዓት እንደዚህ አይነት የጉልበት ስራን ወደ ውጭ ለመላክ የሚያስችል ወይም የሚደግፍ ምንም አይነት መመሪያ የለም። ከሁሉም የሚያሳስበው ደግሞ መንግስት እነዚህን ወጣቶች የንግድ መሳሪያ አድርጎ መመልከቱ ነው። የእስራኤል አምባሳደር ሚካኤል ቶተም የሰው ኃይል ወደ ውጭ የመላክ ፕሮግራሙ ሁለቱንም ሀገሮች እንደሚጠቅም በቅርቡ ለሀገር ውስጥ ሚዲያዎች ተናግረዋል። ሆኖም የፈረንጆቹ 2023 ማጠናቀቂያ ታህሳስ ወር ድረስ ሁለቱ ሀገራት ገና የመግባቢያ ሰነድ አለመፈረማቸውን የማላዊ መንግስት ቃል አቀባይ ሞሰስ ኩንኩዩ ተናግረዋል። በመሬት ላይ ያሉ ወኪሎችን አሰራር በተመለከተ የምንፈራረመው የመግባቢያ ሰነድ እንደ መማሪያ ሆኖ የሚያገለግል ነው። ወጣቶች ስራ ያገኛሉ፣ እስራኤል ሄደው ይሰራሉ። ሰዎች ደግሞ ሂደቱን መተቸት ይጀምራሉ። በሰራተኛ ልውውጥ ፕሮግራሙ ወጣቶች ወደ ውጭ ሄደው ሲሰሩ የማላዊ መንግስት የውጭ ምንዛሬ እንደሚያገኝ ተስፋ ያደርጋል። በቺም ወይም ፓዳታ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የጋቢና ቪኦኤ መሰናዶ ይቀጥላል። እንደ አብዛኞቹ ከሳህራ በታች ያሉ የአፍሪካ ሀገራት ሁሉ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ሁለንተናዊ የሆነ የጤና መድህን ሽፋን የላትም። ሆስፒታሎች ህሙማን የሕክምና ወጪያቸውን ሙሉ ለሙሉ ከፍለው ካልወጡ በሆስፒታል እንዲቆዩ በማድረግ ያስገድዳሉ። ኮንጎዊቷ ነጋዴ ግሬስ ምቦንጊ ኡሜክ በኪንሻሳ ዙሪያ ያሉና በሆስፒታል ከተገላገሉ በኋላ የአገልግሎት ሂሳብ መክፈል ባለመቻላቸው ጨቅላ ህጻናት ልጆቻቸው የተያዙባቸውን ሴቶችና የእናቶች ማቆያዎችን በመጎብኘት እናቶች አራ ልጆቻቸውን ወደ ቤት እንዲወስዱ ትገኛለች። የአሜሪካ ድምጽ ዘጋቢዎች ያሰናዱት ዘገባ እንደሚከተሉ ተሰናዷል። ከሶስት ሳምንታት በፊት መንትያ ልጆችን የተገላገለችው የ16 ዓመቷ አናኤል በክሊኒኩ የወሊድ ሕክምና አገልግሎት ያገኘችበትን ሂሳብ ካልከፈለች በስተቀር ልጆቿን ይዛ እንዳትወጣ በመከልከሏ ራሷን እንደ እስረኛ ነው የምትቆጥረው። በኮንጎ ዋና ከተማ ኪንሻሳ ቤተተስዳ ክሊኒክ ባለሀብቷ ግሬስ ምንቦንኪ ኡሜክ በመምጣት አናኤል በቀዶ ጥገና አገልግሎት ለወለደችበት 130 ዶላር ክፍያ በመፈጸም ነፃ አድርጋታለች። Voilà, donc je suis venu libérer des femmes qui étaient bloquées depuis trois semaines. ለሶስት ሳምንታት ያክል ታግታ የቆዩትን ሴቶችና ልጆቻቸውን ለማስፈታት መጣው። አስቀድማ ለራሷ የከፈለች አንድ ሰው ስላለች 130 ዶላር አካባቢ ሂሳብ ነው መክፈል የነበረብኝ። የነፃ የወሊድ እንክብካቤ ህግ እነዚህ ሴቶች በነፃ የወሊድ አገልግሎት ተጠቃሚ እንዲሆኑ ዋስትና ይሰጣል። ይህ እንግዲህ እሱም ከግምት ውስጥ ገብቶ ነው የአናኤል ወላጅ እናት ልጃቸው በክሊኒኩ የተገላገለችበትን ሂሳብ ለመክፈል በሚል በክሊኒክ ውስጥ የጽዳት አገልግሎት እየሰጡ ነበር። ምክንያቱም ደግሞ ልጃቸውና የልጅ ልጆቻቸውን ሐኪሞቹ አጠቃላይ ሂሳብ ሳይከፈል እንዳይወጡ በመከልከላቸው ነው። ሌሎች ወጣት እናቶችም በዚህ መሰል አጣብቂኝ ውስጥ ይገኛሉ። ይቤት ካሎንጎ እናት ናቸው። እዚህ ያለ ነው። ሐኪሙ የምንከፍለው ገንዘብ እስክናገኝ መቆየት እንዳለብን ስለነገረን ነው። እኔ ራሴ የምከፍለው ነገር እስካገኝ ድረስ ሆስፒታሉን መጥረግና ጥገና ስራዎችን እየሰራው ነው። ነገር ግን ትላንት ዶክተሩ ነፃ ልታወጣን የምትመጣ አንዲት ግሬስ የተባለች ሴት እንዳለች ነግሮናል። እንደ አብዛኞቹ ከሰሀራ በታች ያሉ ሀገራቶች ሁሉ ዴሞክራቲክ ሪፐብሊክ ኮንጎ ሀገራዊ የጤና መድህን ዋስትና አገልግሎት ስርአት የላትም። የሀገሪቱ ፕሬዚዳንት ፊሊፕ ትሽኬዲ በሀገሪቱ ለችግር ተጋላጭ የሆኑ ዜጎች ነጻ የሆነ የጤና አገልግሎት እንዲያገኙ የሚያስችላቸውን አዲስ ህግ እንዲረቀቅ እያደረጉ ነው። ዶክተር ኢማንኤል ሙቡፓ የቤተ ስዳ ክሊኒክ ዋና ኃላፊ ናቸው። ዶክተር ኢማንኤል ከጥቂት አመታት በፊት የህክምና ውጪዋን መክፈል ባለመቻሏ እህታቸው ሕይወቷ ማለፉን ይናገራሉ። ይሁንና ምንም እንኳን ታካሚዎችን በሆስፒታል ውስጥ ማቆየት የሚያስደስት ነገር ባይሆንም ግዴታ ነው ግን ይላሉ። አንድ ወር ድረስ እዚህ የሚቆዩ ሴቶች አሉ። አንዳንዴ እኔ ራሴ ክፍያ ሳይፈጽሙ የማስወጣቸው ሴቶች አሉ። ይሄ ለመጀመሪያ ጊዜ አይደለም። እጅግ ችግረኛ በሆነ አካባቢ ያለን ስንሆን አብዛኞቹ ለወሊድ የሚመጡ ሴቶች ለቅመህ ሔዋን ያልደረሱ እስከ 16 ዓመት የሚሆናቸው ልጃገረዶች ናቸው። ባለቤት ይሴት አለ የሚለውን ጥያቄ ስጠይቃቸው አላውቅም ነው የሚሉት። አንዳንዶቹ ባሎቻቸው ስራ ስለሌላቸው ኃላፊነታቸውን መወጣት አይችሉም። ባለጸጋዋ የንግድ ሰው ግሬስ ምቦንጊ ኡሜክ ከብዙ የጸጥታ ተቋማት ጋር ሸሪክ ናቸው። ኡሜክ በአንድ ወቅት ከአንድ የተባበሩት መንግስታት ድርጅት ባለስልጣን ጋር በነበራቸው ቆይታ እናቶች በሆስፒታል ስላለባቸው ችግር ለመጀመሪያ ጊዜ መስማታቸው ይናገራሉ። ከባድ የእርግዝና ወቅቶችንና እንዲሁም ደግሞ ውድ የሆኑ የሆስፒታል ቆይታዎች የነበራቸው የአራት ልጆች እናት የሆኑት እኚሁም መቤት ሁኔታው ስላሳሰባቸው ከጎርጎሮሲያኑ 2017 ዓ ም አንስቶ ሴቶችን የሚደግፍ ፋውንዴሽን አቋቁመዋል። ወይዘሮ ግሬስ በወር እስከ 3500 ዶላር ድረስ የሚያወጣ ገንዘብ ለማዋለጃ ክፍሎች መክፈል ሴቶቹ ነፃ እንዲወጡ ያደርጋሉ። ዓላማ እንግዲህ ይሄ እንዲቆም ነው የምፈልገው። የሀገሬ ሴቶች መክፈል ባለመቻላቸው ምክንያት ሳይታገቱ በተመሳሳይ ሁኔታ እንዲገላገሉ ነው የምፈልገው። ግሬስ ኦሜክ ክፍያውን ሲፈጽሙ የብዙዎቹ ችግር ይቀርፋል። ታዳጊ እናቶቹ ወይዘሮ ግሬስን አመስግነው ልጆቻቸውን በመታቀፊያ ታቅፈው በነፃነት ወደ ቤታቸው ያመራሉ። ለሮይተርስ ዘገባ ያደንገረመው ከዋሽንግተን ዲሲ በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። አብራችሁን ስለሆናችሁን እናመሰግናለን። በጃይና ከር የላቁ ሀሳቦችን ይዘው ብቅ ያሉ ወጣቶችን ለመደገፍ በዘረጉት ለየት ያለ መርሃ ግብር ትኩረትን ያገኙ ባለሀብት ናቸው። በማህበራዊ መገናኛዎች ላይ ቀርበው መልካም ድጋፍ ላገኙ ወጣቶች የስራ ፈጠራ ሀሳቦችን በሺዎች የሚቆጠር ገንዘብ የሚመድቡት ባለሀብቱ እስካሁን ለስድስት ጊዜ ያህል ለወጣቶች የመነሻ ወረት ሰጥተዋል። የግል ተነሳሽነታቸውን መነሻ ማወቅ አስማማዬ ነው፣ እንግዳ አድርጓቸዋል። የተጠቃሚዎችና የባለሙያ ሀሳብም ተካቷል። አስማማው ይቀጥላል። የላቁ ሀሳቦችን ይዘው ብቅ ያሉ ወጣቶችን ለመደገፍ በዘረጉት የግል ተነሳሽነት የቅርብ ጊዜ ትኩረት ያገኙት አቶ ቢጃይ ና የከርናሬሽ በአባታቸው ህንዳዊ የሆኑ ኢትዮጵያዊ ባለሀብት ናቸው። በአዲስ አበባና ደብረ ብርሃን ከተሞች በተከሏቸው ፋብሪካዎች የምህንድስና ማሽኖች ምርት ላይ ተሰማርተው እንደሚገኙም ባለሀብቱ ይናገራሉ። ከሰሞኑ ታዲያ ባለሀብቱ ፌስቡክ በተባለው የማህበራዊ ትስስር ገጽ ላይ ወጣቶች አዲስ ስራ ለመጀመር የሚያስችል ረብ ያላቸው ሀሳቦች እንዲያጋሩ በማድረግ በሀሳቡ ልቆ ለተመረጠ አንድ ሰው የስራ ማስጀመ መጀመሪያ እስከ አንድ መቶ ሺህ ብር ድጋፍ የመስጠት መርሃ ግብር ጀምሯል። እርሳቸው ማህበራዊ ውል ሲሉ በሚጠሩት መተማመን መሰረት ያደረገው ድጋፋቸው እንዴት እንደተጀመረ ሲያስረዱም ኮርፖሬት ሶሻል ሬስፖንሲቢሊቲን አብዛኛውን ጊዜ በእርዳታ እና በምናምን ነበር የምናሳልፈው ዝግጅታችን። ነገር ግን ከኮሮና በኋላ ኮሮና ላይ በጣም ታምሜም ስለነበረ መነሻው ለራሴ የገባሁት ቃል ነው። ምክንያቱም አንድ ሌሊት አንድ ጠዋትን የምንመኝበት ዘመን የነበረ ጊዜ ነበር። በጣም ሳምሜ ስለነበረ ከዳንኩኝ ይህን እናደርጋለሁ የሚል ያለኝን እንትን ለሰው ለወጣቶች ስፔሻሊ ስራ እንዲሰሩ እርዳታ ሳይሆን ተለዋጭ የሚለወጥ ነገር ያመጣል በሚል ሁኔታ ላይ ለማስቀመጥ ፈልጋለሁ የሚል ለራሴ የገባውት ዊሽ ነው። ስለዚህ ይህንን ዊሽ ከዳንኩ በኋላ አንድ ፕሮግራም አዘጋጀው። አንደኛው የተቆለፈበትን አቅማቸውን እንዲከፈት ማድረግ በሀሳብ የሚል የመጀመሪያው ክፍል ነበረ። እሱን ክፍል ለአንድ አመት ዘጠኝ ወር በላይ ያለ መታከት በፌስቡኬ ላይ አዳዲስ ሀሳቦችን እያመጣው፣ ይሄንን ስሩ፣ ይሄ እንደዚህ ይሰራል እያሉ ብዙ ልጆችን ማነሳሳት ነው የመጀመሪያው። ስለዚህ እሱ ፌዝ ካለቀ በኋላ ሁለተኛው ክፍል አክሰስ ቱ ካፒታል ወይም ደግሞ ነው እሱ በኮሚዩኒቲ ኮላተራል የተመሰረተ ፈንዶችና ብድሮች የመሳሰሉ ነገሮች እንዲያገኙ ነው። አንድ ሰው ሀሳብ ከመጣለት ኢሚዲየትሊ ሀሳቡ ሳይከስር ቶሎ ካፒታል አግኝቶ ስራውን ወይ ሀሳቡን የሚተገብርበትን ወይ ነው። እሱንም እንደ ድር እቁብ፣ ቅንጃ፣ እንደ ደቦ፣ እንደ አቆልቋይ፣ እንደ መሶብ የሚባሉ ሞዴሎች አሉ። እኛ ሀገር በጣም የሚገርም የማህበረሰብ ውል፣ የማህበረሰብ ይሁንታ፣ የማህበረሰብ መያዣ የሚባሉትን እንትኖች ለመተግበር እና ለማለማመድ ነው። እንዲህ ያዩት ለማድረግ ነው። ሌላው የመረዳዳት ባህሪ እንዲኖረን ነው። ሌሎች ሀብታሞች ምናልባት በእርዳታ ላይ የተመሰረተ እርዳታ ክር የሚያደርጉ ኖርማሊ፣ በስራ ላይ የተመሰረተ ቢያደርጉ ብዙ ሰው ብዙ ወጣት ከስራው ወደ ስራ ይገባል ነው። ስለዚህ እነዚህን በማየት የአሁኑን የሶሻል ሜዲያ እንቅስቃሴ ጀመርኩኝ። ለቀጣይ ሶስት ወር ይቀጥላል። አዳዲስ የስራ ፈጠራ ሀሳብ ያላቸውን ወጣቶች ማበረታታት አላማ እንዳለ የገለጹት ይመራ ግብር እስካሁን አምስት ዙሮች በፌስቡክ የቀረቡ የፈጠራ ሀሳቦችን አወዳድረው በመምረጥ የመነሻ ውረት የሚሆን ገንዘብ ለአሸናፊዎች ስለመስጠታቸው ባላብቱ ይናገራሉ። ምንድን ነው የማደርገው? በሶስት መስመር ወይ ሰላሳ ወርድ ወይም ቃላት ባልበለጠ ሀሳባችሁን ግለጹ። ከዛ በኋላ ደግሞ ምን ያህል ብር እንደሚያስፈልጋችሁ እስከ መቶ ሺህ ብር ግለጹ። ከዛ በኋላ ደግሞ ይሄንን ነገር በሶስት ወሩ ውስጥ ለውጥ አሳያለሁ ነው። የማይመለስ ብር ነው የምሰጣቸው። አክቹዋሊ ለውጥ እንዲያሳዩ ነው። ዘን ይህንን ሲያደርጉ ብዙ ሰው ላይክ ያደርጋቸዋል። ብዙ ሰው የሚያውቃቸው ሰው፣ ከዛ ከሚያውቃቸው ከእኛ ከሚያውቅም ሰው ደግሞ እነሱን የሚያውቃቸውና ሀሳባቸውን የወደደላቸው ሰው ይህንን ሰው አውቀዋለሁ፣ ይህቺን ልጅ አውቃታለሁ፣ ቢሰጣት ትሰራለች የሚል ቬሪፊኬሽን ሶስት አራት ከተገኘ ብሩ ይሰጠዋል። ትልቅ የማህበራዊ ድጋፍ ያገኘ ብሩን ያገኛል፣ እንትን ያደርጋል። ስለዚህ ያሸነፈ አይመጣም። ስለዚህ ያላሸነፈ ደጋግሞ ደጋግሞ ደጋግሞ ሁልጊዜ ታውት ኦፍ ክላሪቲ ወይም የሀሳብ ንጽህና ልበለው መሰለኝ እንደዛ እስኪኖረው ድረስ ይደጋግማል እንትን ያደረጋል። ይህንን ሶስት ወር ይዘነው ነው እንሄዳለን ማለት ነው። አሁን ያለበት ደረጃው ላይ ነው ያለው ሽልማት ሸልመናል። አምስተኛው ላይ እየጀመርነው ሰሞኑን ስለሆነ ኦልሞስት አምስተኛው ሽልማት ላይ ደርሻለሁ። ስድስተኛ ሰባተኛ እያለ ይቀጥላል። ወጣት አብዱ ሰላም ማሮፍ የሚኖረው በራያ አላማጣ ከተማ ነው። ከዩኒቨርሲቲ ከተመረቀ ሰባት ዓመታት እንዳስቆጠረ የገለጠልን አብዱ ሰላም በዚህ ባለሀብቱ ባዘጋጀው ተነሳሽነት በመጀመሪያው ዙር ውድድር የሚሰራውን የስራ ሀሳብ አቅርቦ የስራ ማስጀመሪያ ገንዘብ ማግኘቱን አረጋግጦልናል። መጀመሪያ ምናምን ቤንዚን ምናምን ቸርቻሮ ምናምን ስራ ነበረ። እዛ በአጋጣሚ በተፈጠሩ ጦርነት ምክንያት ስራውን ምናምን አቁመን ያለንን ብር ራሱ ጨርሰን የነበረው ሁኔታ የነበረው እና ኢንተርኔት ምናምን በጣም ስለመወድ ብዙ ጊዜ የምከታተው እንደዚህ የስራ ምናምን ሁኔታዎችን ምናምን ነው እየተከታተልኩ ያለሁትኝ። እዛ በአጋጣሚ ተለጥፎ ሳይውስ ክድሌ ልሞክር ብዬ ሀሳቤን አጋራሁኝ። እዛ በአጋጣሚ ብዙ ሰዎች ስለወደዱትኝ ያው አሸነፍኩ ማለት ነው ያቀረብኩትኝ። እኔ ባለትዳር ነኝ። ሚስቴ የርስ ቤትና የትራስ ስብስና ሙያ ስላላትኝ ይህን እድሉን ካገኘኝ በዚህ መዋደር እፈልጋለሁኝ ምናምን ብዬ ነበረ። እዛ ያሉት ሰዎች ምናምን ምንም አያቁኝም። ሀሳቤን ብቻ ስለወደዱትኝ አብዛኛዎቹ መርጠውኛን፣ በዚህ ሆኖ አሸናፊ ሆንኩትኝ። በመጀመሪያ ማሸነፌ ምናምን እንደተነገረኝ ብዬሽ አይ በውስጥ መስመር እንኳን ደሳር አሸንፋ ምናምን አለኝ። እዛ ብሩ ወደ እኔ አካውንት ገባ። አሁን እንግዲህ ሳምንት ምናምን እየሆነ ነው ወደ ስራ ከገባን በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ወይዘሮ ሀውለት አመድ እንደሚሉት የተነሳሽነት ከተለመደው በፋይናንስ ተቋማት ከሚሰጡ የብድር ወይም የድጋፍ አይነቶች የተለየና የወጣቶችን የስራ ተነሳሽነት ለማሳደግ የሚያግዝ ነው። ታዳጊ ሀገሮች ላይ ያው የኛን ጨምሮ ከስራ መፍጠር በተለይ ከንግድ ስራ ፈጠራ ጋር ተያይዞ ያሉ እንቅስቃሴዎች ትንሽ የተዳከሙ ናቸው። ምክንያቱም በዚህ ጉዳይ ላይ የፋይናንስ ነገር ሁልጊዜ እንደ ጥያቄ የሚነሳ ነው እና የኛ አገር ያሉ ፋይናንስ ተቋማት ብዙ ጊዜ እንደዚህ አይነት አይዲያዎችን በተለይ በስሞል ስኪል የሚሰሩ ይህ ፋይናንስ የማድረግ ብዙም ልምዱም የለም፣ ልምዱም የለም። በፈላጎቱም ራሱ ያለ አይመስልም። ዝም ብለህ ስታይ ማለት ነው። እና የንግድ ስራ ፈጠራዎች በተለይ በወጣቱ በኩል የተወሰኑ መነቃቃቶች አሁን ያነሳኸው በማህበራዊ ሚዲያ በአንድ ባለሀብት የተጀመረው እንቅስቃሴ በጣም ብዙ ወጣቶች ምን ያህል ሀሳብ ይዘው እንደተቀመጡ ለመስራት ፍላጎት እንዳለ ፋይናንስ ችግር እንደሆነባቸው በጣም በሰፊው ለማየት እኔ ችያለሁ፣ በበኩሌ በዚህ እንቅስቃሴ ማለት ነው። በተጨማሪም ደግሞ ያው በኢትዮጵያ ቴሌቪዥን በሚተላለፉ ፕሮግራም እዛም ላይ በምንሰራው እንግዲህ በዳኝነት ስራ ለማየት ችለናል። በጣም ብዙ ተወዳዳሪዎች መጥተው እሱንም ለመዳኘት በምናደርገው ያው ሂደት እንደዚህ አይነት ነገሮችን ለማየት ችለናል። ግን ይህንን የሚያበረታታ በተለይ የኛ ፋይናንስ ተቋማት አይዲያ ፋይናንሲንግ ላይ ደካሞች በመሆናቸው ምክንያት ብዙም ወጣቶች ሲታገዙ አላየንም። ስለዚህ የማህበራዊ ሚዲያው ከፍተኛ መነቃቃት የመጣው ካለው እጥረት፣ ይህን ፋይናንስ የማድረግ ከፍተኛ እጥረት ስንምት መኖሩን ነው የምታየውና በአስር ሺዎች የሚቆጠሩ ሀሳቦችን ስናይ ሰንብተናል ማለት ነው በዚህች ጥቂት ቀናት ውስጥ ይህ መርሃ ግብር ወይም ተነሳሽነት የስራ ፈጠራ ሀሳብ ያላቸውን ወጣቶች ከማገዝ ባለፈ እንደ ጥናትና ምርምር የሚያገዝ ጭምር ነው የሚሉት ባለሀብቱ ቀጣይ ምዕራፎችም እንዳሉትም ይናገራሉ። ሚሽን አንድ መቶ ሺህ ብር ያሁኑ ነው። ሚሽን አንድ መቶ ሺህ ብር እኛም ሲስተሙም ሰውም የሚለማመድበት ፌዝ ነው። ከዛ ሚሽን አምስት መቶ ሺህ ብር አለኝ እሱም የተወሰነ ይሄዳል፣ ቀስ እያልና ከዛ ደግሞ ሚሽን አንድ ሚሊየን ብለን እናመጣለን እሱ እዛ ጋ ይቆማል ማለት ነው። እሱን ከጨረስን በኋላ ሶስተኛው ፒላር የሚሆነው የፕሮጀክት ማኔጅመንት ስልጠና መስጠት ነው። በቪዲዮዎች በምናምን እንደዚህ ሀሳቡ አለ፣ ገንዘቡ አለ። ከዛ አሁን እንዴት ነው ሰልጥነው ጉዳያቸውን የሚያስፈጽሙት የሚለው ፌዝ አለ። ቀጥሎ የምናደርገው እሱ ለተወሰነ ጊዜ ለረዘም ላለ ጊዜ ይሄዳል። አራተኛው ፕላትፎርም መፍጠር ነው። ሶሻል ሜዲያው ላይ ሊሆን ይችላል፣ ሌላ ሰው ወይ ደግሞ ሌላም ሰዎች ሊሆኑ ይችላሉ። ሀሳባቸውን ይዘው መሸጥ፣ ሀሳብ መግዛት ፓርትነርሺፕ መመስረት የመሳሰሉ ነገሮችን ፕላትፎርም እናደርግና ከነዚህ ከአራቱ ፌዞች ውስጥ ኤክስፐሪሜንታል ስለሆነ፣ ጥናት ስለሆነ ከአራቱ ፌዞቹ ውስጥ ቢያንስ አንድ ሺ ኦልሞስት ባለጸጎችን ወጣቶችን መፍጠር ነው። የአዲስ አበባ ዩኒቨርሲቲ መምህርት ወይዘሮ ሀውለት ይህን አይነት ግላዊ ተነሳሽነቶች ለሌሎች ባለሀብቶችና ተቋማትም ትምህርት እንደሚሆንም ይጠቁማሉ። ወጣቶችን በተለያዩ ሞዴሎች አሁን እሱ በሄደበት ብቻ ሳይሆን የተለያዩ ሞዴሎችን በመጠቀም እነዚህን ወጣቶች ወደ ስራ ማስገባት በጣም እሚገራርሙ ሀሳቦች አሉ። አንዳንድ ጊዜ ከዛ ሁሉ ሺ ወይ ሶስት ወይ አራት ነው ፒክ አድርጌ ልጽፍ የምችለው ማለት ነው። በጣም ብዙ ብዙ ናቸው እና ሁሉንም ፋይናንስ ለማድረግ እንግዲህ አቅም ይኖራል የሚለው ነገር እንዳለ ሆኖ ነገር ግን ለአንድ ሰው እድል ፈጠርክ ማለት ከሱ በታች ደግሞ በጣም ለብዙ ስራ ፈጣሪዎችን ወይም ደግሞ ስራ ፈላጊዎችን ማሰባሰብ እና ማስጠለልም ጭምር ነው እና ሁሉም ሰው በተለይ የሚችሉቱ አቅም ያላቸው ሊማሩበት የሚገባ ነው። የፋይናንስ ተቋማትን ጨምሩ ሁሌ በተለመደው በጣም ኮንቬንሽናል የሆነ መንገድ ብቻ ነው የሚከተሉት። ለምሳሌ የፋይናንስ ተቋማት ምንም በቃ የተለመደ ነው፣ ኮላትራል ታይዛለ የሆነ ገቢ ያለው የቢዝነስ እንቅስቃሴ ያለ መክፈል የምትችል ምናምን በቃ የተለመዱ ክራይቴሪያ እሱን ያሟላ ከዛ ገንዘብ ካለው ያበድራል። ከዛ ያንን የማስመለስ የመከታተል ነገር ነው። ከዛ የተለየ አዲስ ነገር ብዙም አታይም እና በጣም መስፋፋትና መጠናከር ያለበት ነው ብዬ አስባሉ። እንደ ኢትዮጵያ ያሉ ከፍ ያለ ስርት ያለባቸው ሀገራት ችግሮቹ በመንግስታት አቅም ብቻ የሚፈቱ አይደለም የሚሉት ወይዘሮ አሁለት የሀገር ውስጥ ንግድ ባንኮችን ጨምሮ የፈጠራ ሀሳቦችን በገንዘብ የሚደግፉ ተቋማትን በማስፋት ዘላቂ መፍትሄ ለማምጣት መስራት ይገባል ሲሉም ይመክራሉ። ይህ ተነሳሽነት ወጣቶችን ከማገዝ ያለፈ ዓላማ አለው ያሉት ባለሀብቱ አቶ ቢጃይ ናይከር ደግሞ መንግስትን ጨምሮ የፋይናንስ ተቋማት በዚህ ጉዳይ ላይ በቀጣይ ለሚሰሯቸው ፕሮጀክቶች መነሻ የሚሆን በሂደቱ የሚገኙ ልምዶችን የቀመረ የጥናትና ምርምር ውጤት ወደፊት ማድረግ ውጥኑ ውጥን እንዳላቸውም ሀሳባቸውን አጋርተውናል። ለአሜሪካ ድምጽ አስመማየ ነው ዋሽንግተን ዲሲ። ተመልካቾቻችን እንግዲህ ለምሽቱ የያዝናቸውን መሰናዶዎች እዚህ ላይ ጨርሰናል። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪያ ማሪክ ፌስቡክ ገጽ ላይ በመግባት ለጋቢና ቪ እያላችሁ አድርሱ። እንዲሁም ደግሞ ጋቢና ቪ ድረገጽ ላይ በመግባት የቪያ ማሪክ ድረገጽ ላይ በመግባት ጋቢና ቪ በሚለው ማስፈንጠሪያ ስር ታገኙናላችሁ። ያመለጧችሁን መሰናዶዎች ደግሞ ከዛ ላይ መከታተል ትችላላችሁ። መሰናዶውን በመምራት የደንገርማው አብሬያችሁ ነበርኩ። ጥያቄ ወይ አስተያየት ቢኖራችሁ ስልቁጥራችሁን ላኩልን። እሱን ላሳስባችሁ ወዳለው እሺ ቁጥራችሁን ብትተውልን እኛ ደውለን ከናንተ አስተያየትና ጥያቄ እንሰበስባለን፣ ውይይቶችንም እናካሄዳለን ማለት ነው። ሄደን ገረመው መስናደውን በመምራት ብርሃን ኃይሉ ስርጭቱን ከስቱዲዮ በመቆጣጠር እንዲሁም ደግሞ ጽዮን ግርማ በዋና አዘጋጅነት፣ አባዩ ገበያው የዌብና ማህበራዊ ድረገጽ ፕሮዲዩሰራችንና እንዲሁም ደግሞ ሌሎች የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ስላምሻችሁ እያመሰገንን እዚህ ላይ እንሰናበታለን። በነገው ምሽት እንገናኝ። ሰላም ጠነስጥልን ደህና ደሩ